በሳውዲ አረቢያና በኢራን መካከል የተካረረው ውዝግብ የፖለቲካ እንጂ የእምነት ጉዳይ አይደለም ሲሉ ሁለቱ ምሁራን ለቪኦኤ ገልጸዋል። ዩናይትድ ስቴትስ ውስጥ የሚኖሩትን ፕሮፌሰር መሐመድ ጣሂሮንና ከኢትዮጵያ ኡስታዝ ሐሰን ታጁን ያነጋገረው ሰሎሞን አባተ ተከታይን ዘገባ አዘጋጅቷል። የሳዑዲ አረቢያና የኢራን ግንኙነት ከድጡ ወደ ማጡ እያዘገመ መሆኑን የሚያሳዩ አዝማሚያዎች እየተስተዋሉ መሆናቸውን ዓለም አቀፍ መገናኛ ብዙሀን እየዘገቡ ናቸው። ሳዑዲ አረቢያ ለፖለቲካና ለሰብአዊ መብቶች መከበር ለጩኸትና ለሰላማዊ እንቢታ እየቀሰቀሱ ሲታገሉ እንደነበረ ሌሎች የሚናገሩላቸውን ሪያድ ግን ለአመፅ ያነሳሱ የውጭ ጣልቃ ገብነትን የጋበዙና ብረት የጨበጡ ወንጀለኛ ነበሩ የምትላቸውን ሺአ የእምነት መሪ ሼክ ኒምር አል ኒምርን በሞት ከቀጣች ወዲህ የተነሳ መካረር ነው። ሁለቱን ሀገሮች ዲፕሎማሲያዊ ግንኙነቶቻቸውን እስከ ማቋረጥ ያደረሳቸው። በሼህ ኒምር አል ኒምር ላይ በጥቅምት 2007 ዓ ምት ባለፈው ዓመት ማለት ነው የሞት ፍርድ ሲጣልባቸው ኢራን ፍርዱ ተፈጻሚ እንዳይደረግ በብርቱ አስጠንቅቃ ነበረ። ሳዑዲ አረቢያ የምትከፍለው ዋጋ ውድ ይሆን ይሆናል ሲል ነበር የኢራን ጦር የዛተው። የተፈረደው ተፈጸመና ጦሱ ለሁለቱ ሀገሮች ግንኙነት መሻከር ብቻ ሳይሆን ሌሎችንም የአካባቢውን ሀገሮች በቡድንና የቡድን አባቶች ጎራ አሰልፏል። ባህሬንና የተባበሩት አረብ ኤሚሬቶች ከቴህራን ጋር ያላቸውን ግንኙነት አንዷ በጥሳለች፣ አንዷ አላልታለች። ሱዳን የኢራንን አምባሳደር አባራለች። ሁለቱ ሀገሮች ወትሮም የመን፣ ሶሪያና ኢራቅ ውስጥ ባሉ አለመግባባትና ትርምሶች ውስጥ በየአንጻር ጎራ ቆሞ በጃዙር ይቆራቆሳሉ እየተባለ ይነገርባቸዋል። ለመሆኑ ይህ የኢራንና የሳዑዲ አረቢያ የሱኒና የሺዓ ጸብ ምንድን ነው? ከአዲስ አበባ ኡስታዝ ሐሰን ታጁን አነጋግሬ ነበር። የፖለቲካ እንጂ የሃይማኖት ጉዳይ አይደለም ይላሉ። በእኔ እምነት የሀገሮቹ ጠብና ጥላቻ ሃይማኖታዊ ይዘት ያለው አይመስለኝ። ይበልጡ ነው፣ ፖለቲካዊ ነው በአካባቢው ላይ ተጽዕኖ በሙስሊሙ ዓለም ላይ አመራር ወይም ደግሞ በአካባቢው ተጽዕኖ ላይ የማሳደሩ ጉልበት የኔ ነው የኔ ነው የሚል ሁኔታ ነው። ግን ሃይማኖታዊ ቅብ ለማስያዝ ሁለቱም የራሳቸውን ጥረት ያደርጋሉ። ያው ሀይማኖት እንደ አንድ የፖለቲካ መሳሪያ ጥቅም ላይ ስለሚውል ሳውዲዎች የሱንዩን ዓለም እንመራለን የሚል አስተሳሰብ አላቸው። አክቸዋሊ የሳውዲ አሁን ያለው አመራር ከሱኒ ዓለም ትንሽ ጠበቅ ያለና ወደ አጥባቂነት የሚሄደው የዋሀቢ ሰለፊ አስተሳሰብ ነው። ሳውዲን እየመራት ያለው ይህ አስተሳሰብ የአስተሳሰብ አጠቃላይ የስኒዩን አለም ይወክላል ማለት ያስቸግራል። ከስኒዩ አለም ማይኖሪቲ ነው፣ አናሳ ነው። በእስልምና ሃይማኖት ዙሪያ ጥናትና ምርምር የሚያካሄዱትና በርካታ መጽሐፍትን ያወጡት ኡስታዝ ሐሰን ታጁ የእምነቱን አመጣጥና በሺአና በሱኒ መካከል የተፈጠረውን መከፋፈል በዝርዝር አብራርተዋል። ሙሉውን ከዌብሳይታችን ማግኘት ይቻላል። ሳውዲ አረቢያና ኢራን ሲጣሉ እኮ የመጀመሪያቸው አይደለም ይላሉ ኡስታዝ ሐሰን። ሁለቱም ሀገሮች የራሳቸው በአንዱ በሌላው ላይ የመግባት አዝማኛ ሁሌም ይታያል። ሳኡዲዎቹ በራሳቸው በዋሀቢዘም ወይም ሰለፊያ በሚባለው አስተሳሰብ አማካይነት በሌሎች ሀገሮች ውስጥ የራሳቸውን ተጽዕኖ ለመፍጠር ጥረት ያደርጋሉ። አስተሳሰቡን በማርጨት አስተሳሰቡ ደጋፊዎች የእነሱ ደጋፊ በማድረግ ተጽዕኖ ያደርጋሉ። ኢራኖችም እንደዚሁ። ኢራን በሊባኖስ ተጽዕኖ ታደርጋለች። ግብጽ ውስጥ ትንሽ ትሞካክራለች። ኢራቅ ውስጥ በሺአዎች አማካይነት ተጽዕኖ ታደርጋለች ምክንያቱም መንፈሳዊ አመራሩ ኢራን ውስጥ ስላለ ማለት ነው። የሺአው የመን ውስጥም እንደዚሁ በሁቲዎች አማካይነት፣ ሳውዲም እንደዚሁ የመን ውስጥ የራሷ ተጽዕኖ አላት። ግብጽ ውስጥ ሰፊ ተጽዕኖ ነው ያላቸው፣ ሰፊ ድጋፍ ነው ያላቸው። ሌሎች ሀገሮችም እና እንደው በአንዱ በሌላው ላይ ገባ ተብሎ የሚታማበት ሁኔታ አይደለም። ሁለቱም በአንዱ ሀገር በሌላው የሚገቡበት ሰፊ ሁኔታ ነው ያለው በአስተሳሰባቸው አማካኝነት ማለት ነው። እና ሳውዲዎች ኢራኖቹ ሳውዲ ውስጥ ያሉ ሺአዎች ይጨቆናሉ ብለው ሁሌ ክስ ያነሳሉ። ሳኡዲዎች ደግሞ የኢራን ውስጥ ያሉ ሱኒዎች እየተጨቆኑ ነው በሺያዎች የሚል ክስ ያነሳሉ። የሁለቱም ግን ሃይማኖታዊ አይደለም። ያው የፖለቲካዊ ተጽዕኖን ይዘትን እና ተጽዕኖን የማስፋት ጉዳይ ነው የሚሆነው የሳኡዲ ቤተሰብ ውርርስ ከአስራ ዘጠኝ ሰላሳ ሁለት ጀምሮ ሳዑዲ ከተመሰረተች ጀምሮ ያለው ምንም አይነቱን ተቃውሞ ከሃይማኖት ጋር የማያያዝ አባዜ ወይንም ችግር አለባቸው። ኢራኖችም እንደዚሁ ማለት ነው እና ተቃውሞ በተነሳ ቁጥር ሃይማኖታዊ ስያሜ መስጠት በስልምና ሃይማኖታዊ እንደ ኃጢአት የሚቆጠሩ ድርጊቶች አሉ። ፖለቲካ ተቃዋሚዎችን ከዛ ጋር የመለጠፍ ሁኔታ አለ። በአልለም መንገድ የሳቱ ናቸው ሁላት ምናምን የሚባሉ ሃይማኖታዊ ስያሜዎች አሉ። እነሱን የመለጠፍ ታፔላ እና ሳውዲ ውስጥ ብዙ የፖለቲካ የሱኒ የፖለቲካ ተቃዋሚዎች እና ታጋዮች የሳውዲ ህዝብና ሀገር እንደ ውርስ እቃ በቤተሰብ መወራረስ የለበትም። ሳውዲ ዘመናዊ እንደ ድሮ በጎሳ መመራት ሳይሆን ዘመናዊ የመንግስት ስርዓት ሊኖራት ይገባል የሚል አስተሳሰብ ያላቸው የሱኒ ታጋዮችም አሉ። እነሱም ብዙ መሰደድ ደርሶባቸዋል፣ ብዙ ስርዓት ደርሶባቸዋል፣ ግድያም ተፈጽሞባቸዋል እና የሺአው ብቻ ኬዝ አይደለም ሁሉም ተቃዋሚዎች ላይ ሃይማኖታዊ ገጽታ የማስያዝ ነገር በሁለቱም ሀገሮች ውስጥ ያለ ነው። የዚህ ሰውዬ አዲስ አይደለም። የዚህ ሰውዬ አዲስ የሚያደርገው ከዚህ በፊት ብዙ ሰዎች ተገልለዋል፣ ብዙ ሰዎች ታስረዋል፣ ብዙ ሰዎች አድራሻቸው ጠፍቷል። ሳውዲ ውስጥ ከፍተኛ የሃይማኖትም የፖለቲካን ጭቆና እንዳለ የሚያሳዩ አዝማሚያዎች አሉ። የሁለቱም ሀገሮች ከእንደዚህ አይነት ነገር የጸዱ አይደለም። የዚህ ሰውዬ ልዩ የሚያደርገው ምንድን ነው? በሺአው አለም ውስጥ ታዋቂ መሆኑ እና ሺአ መሆኑ በራሱ የፈጠረው ነገር ነው። ኡስታዝ ሀሰን፣ ኢትዮጵያውያን ሙስሊሞች የምትከተሉት እምነት የሱኒውን ነው አይደለም። የሳዑዲ አረቢያውን የእምነት ዘርፍ ነው ያስተምሮት። ዘርፎች አሉ ከህገ ሸሪያ ጋር የተያያዙ ሐነፊ እና ሻፊ የሚባሉ ያስተሳሰብ ዘርፎች አሉ። እነሱ ናቸው ኢትዮጵያ ውስጥ ገዢ ሆነው እስከ ዛሬ የቆዩትና ሰለፊዩና ዋሀቢዩ አስተሳሰብ አሁን የቅርብ ጊዜ ክስተት ነው። ከኢትዮጵያ ካለው እስልምና አስተሳሰብ ጋር አንዳንድ ልዩነቶች ሊኖሩት ይችላሉ እና በሳውዲው እንዳለ የኢትዮጵያው ሳውዲው ተከታይ ነው ብሎ ለማሰብ በጣም ያስቸግራል። ኡስታዝ ሐሰን በአሁኑ ጊዜ በተለይ ሰሞኑን የተለያዩ ሀገሮች በአረብ ልሳነ ምድርና ሱዳንን ጨምሮ ከምስራቅ አፍሪካ ከሳኡዲ አረቢያ ጋር ያላቸውን ግንኙነት እያቋረጡ ነው፣ ዲፕሎማሲያዊ ግንኙነታቸውን ራሷን ኢራንን ጨምሮ ማለት ነው። ይሄ ሁኔታ በአካባቢው ላይ የሚያሳድረው ተጽዕኖ ምን ይመስልዎታል? ይህ እንግዲህ ሃይማኖታዊ ጥያቄ አይደለም፣ ፖለቲካዊ ስለሆነ የሆነ ባልፎ የተሻለ ነው። በሃይማኖት ደረጃስ የኢትዮጵያ ሙስሊሞች በዚህ ውስጥ ድምጻቸው የሚሰማ ይመስሎታል? የእኛ ሊቃውንቶች እስከ ዛሬ ድረስ እስከ እስካሁኑ ድረስ ያለፉት ከአንድ ሺ አራት መቶ አመታት የኢትዮጵያን እስልምና ከመካከለኛው ምስራቅ የሃይማኖት ቁርቁስ ነጻ አድርገው ነው የቆዩት፣ ጠብቀውት ነው የቆዩት። አሁንም በዛ ሆነ መቀጠል ያለብን። እዛ አካባቢ ሃይማኖት ሀይማኖት ብቻ አይደለም ፖለቲካም ጭምር ነው። በፖለቲካ የተለወሰ ሃይማኖት ቁርቁስ ነው ያለው እኛ ከዛ መቅዳት አለብን። የራሳችን የኢትዮጵያ ስለሆነና ሰዎችን ከአምላክ ጋር ለማገናኘት ብቻ የሚሰራ እንጂ ፖለቲካ ቁርቁስ ውስጥ የሚገባ አይደለም እና በዛው ይቀጥላል የሚል እምነት ነው ያለኝ። በዩናይትድ ስቴትሷ ቴክሳስ ጠቅላይ ግዛት ኮሊን ኮሌጅ የሥነ ምጣኔ ሀብት መምህር የሆኑትና በዩናይትድ ስቴትስ ፖለቲካ ውስጥም ንቁ ተሳትፎ ያላቸው ፕሮፌሰር መሐመድ አባ ጀበል ጣሂሮ የአካባቢውን ሁኔታ ሲያብራሩ ሳዑዲ አረቢያ ያለባትን የውስጥ የፖለቲካ ችግር ከሶስት ሚሊየን በላይ የሺያ እምነት ተከታዮች በሚኖሩባቸው ምስራቃዊ ግዛቶቿ ይታያል ያሉትን ጭቆና በመቃወም ዘወትር እንደሚታገሉና ኢራንም ይህንን ትግል እንደምትደግፍ ተናግረዋል። የአካባቢያዊውን መልካ ምድራዊና የፖለቲካ ሁኔታ አስመልክቶ ፕሮፌሰር መሐመድ አባጀበል ሰፊ ማብራሪያ ሰጥተዋል። እንግዲህ የጂኦ ፖለቲካል አቀማመጡን ስታይ የመን አለች። የመን እንደምታውቀው የእርስ በርስ ጦርነት ውስጥ ከገቡ ትንሽ ሰንብቷል። አሁን ሺአዎቹና ሱኒዎቹም ግራና ቀኝ ሆነው እየተዋጉ ናቸው። እዛም የስ ሁቲዎች የሺአ አናሳ ናቸው። እዛ የመን ውስጥ ግን እነሱ የሚደገፉት በኢራን ነው ይባላል። ኢራን ደግሞ ትክዳለች፣ እኔ አይደለሁም እያለች ግን አብዛኛው የሚድል ኢስት አናሊስት ሁቲዎች በኢራን እንደሚደገፉ ነው የሚናገሩት። እና ይሄ አለ። ሁለተኛው ደግሞ ሲሪያ አለ። ሲሪያ እንደምታውቀው የሲሪያ መንግስት በኢራን ይደገፋል የሚል ሀሜታ አለ። እና አይሰስ ደግሞ የሲሪያን መንግስት ለመገልበጥ ይፈልጋሉ። እና በመንግስት ደረጃም ባይሆን የሳውዲ አረቢያ ገንዘብ ያላቸው ሰዎች በእጅ አዙር አይሲስን ይረዳሉ የሚባል ሁኔታ አለ። እና አሁን የሆነው ነገር ሼክ አንምር ብዙ ጊዜ ታስሮም ተለቋል። እና ሲናገሩ አንድ ጊዜ ሰበካ ላይ የሳውዲ የዘውድ አገዛዝ የሚነቅፍ ንግግር አድርገው ነበር። እና እሱ ደግሞ በዘውዱ አገዛዝ በፍጹም ተቀባይነት የሌለው የአሸባሪነት አይነት ስራ ነው ብለው ነው የሚያምኑትና። እና እሳቸውን ምናልባትም ለሞት የዳረጋቸውም ይሄ የእሳቸው አነጋገር ነው ይባላል። በዚህ ሁኔታ ውስጥ ያልተረጋጋችው ሶማሊያ፣ ጦርነት ውስጥ ያለችው የመንና ኢትዮጵያ ነዳጅ በአብዛኛው የምትሸምትባት ሱዳን ጉዳይ ሊያሳስብ እንደሚችል ፕሮፌሰር መሐመድ አባ ጀበል ጠቁመው ኢትዮጵያን ይመለከት ይሆን ተብለው ሲጠየቁ እንደዚህ ብለዋል። በዚህ ጉዳይ ላይ ብዙም አይነት ለውጥ የሚያሳይ ችግር የሚፈጠር አይመስለኝም። ምክንያቱም የኢትዮጵያ መንግስት ኮር ፕሪንስፕል ያለው አይነት መንግስት አይደለም፣ በእኔ አመለካከት። እና ለሰርቫይቫል የሚሆናቸውን ነገር ሁሉ ያደርጋሉ። እና አሜሪካን እንደምታውቀው የአሜሪካን መንግስት አቲቱድ ወይንም ደግሞ አመለካከት በዚህ ሁኔታ ላይ ዝም ብሎ ቆም ብሎ የመመልከት አይነት ነው። እና የፕሬዝደንት ኦባማ ፍልስፍና ምንድን ነው? ይሄ ለአሜሪካን ሎንግ ተርም ወይም ለረዥም ጊዜ የሚያስፈራት አይነት ነገር ስለሆነ፣ እስኪ እርስ በእርስ እንትን ሲሉ ሲሰለቻቸው ይተዋሉ አይነት አቲቲዩድ ነው ያለው እና ኢትዮጵያ ደግሞ የአሜሪካን ወዳጅ ስለሆነች እና የኢትዮጵያ መንግስት ደግሞ ሰርቫይቭ ለማድረግ የማያደርጉት ነገር የለም። ኮር ፕሪንስፕል የላቸውም እና ብዙም ይሄ ነገር የኢትዮጵያ መንግስት ላይ ጫና የሚያመጣ አይነት ነገር አይመስልም። ምሁራኑ የሰጧቸው ማብራሪያዎች ሙሉ ዝርዝር ዌብሳይታችን ላይ ሰፍሯል። በፌስቡክም ያገኙታል። ቪኦኤ አምሃሪክ ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ሽፋናችን የሚመለከታቸውን ወገኖች ሁሉ እያሳተፍን ይቀጥላል። እርስዎ ለመሆኑ ምን ያስባሉ? አስተያየቱን ይስጡን። በንግግሩ ይሳተፉ።